በጻፋቸውና ባሳተማቸው ጽሁፎች ክስ ቀርቦበትና ተፈርዶበት ዝዋይ ማረሚያ ቤት እስሩን እየገፋ ይገኝ የነበረው የጋዜጠኛ ተመስገን ደሳለኝ ደብዛ መጥፋት የሰሞኑ መነጋገሪያ ሆኖ ነው የሰነበተው። ከሰብአዊ መብት ተቋማት እስከ ጋዜጠኛ መብት ተከራካሪ ድርጅቶች ለጉዳዩ አጽንኦት ሰጥተው መግለጫ እስከማውጣትና በማህበራዊ መገናኛዎች ዘመቻ እስከመክፈት ደርሰዋል። የተመስገን ደሳለኝ ቤተሰቦች በዝዋይ ማረሚያ ቤት ተመስገን እዚህ የለም ተብለናል ካሉበት ቀን አንስቶ በፌዴራል ማረሚያ ቤቶች አስተዳደር ስር ባሉ የተለያዩ እስር ቤቶች ጋዜጠኛውን ሲያፈላልጉ ቆይተዋል። ወደ ዝዋይ ማረሚያ ቤትም በየቀኑ በመሄድ ጥያቄያቸውን በተደጋጋሚ አቅርበዋል። እስከ ዛሬ ረፋድ ድረስ ግን ያገኙት የነበረው ተመሳሳይ ምላሽ የለም እንደነበር ሲገልጹ ነበር። ዛሬ አርብ ታህሳስ ሰባት ከአዲስ አበባ ወደ ዘዋይ ተጉዞ የነበረው ወንድሙ አላምረው ደሳለኝ ግን አምስት ደቂቃ ላልሞላ ጊዜ ተመስገንን አግኝቶት እንደነበረ ለዶቼ በለ ገልጿል። ወንድሙን እንዴት ለማየት እንደተፈቀደለት በዝርዝር ያስረዳል። እንግዲህ ከበር ላይ ነው ያው ጠብቆ የተባልኩኝ፣ ከዛ ተደዋወሉ። ከዛ በኋላ ነው ይዞኝ የታገዘን ሄድን። በሌላ ቦታ ነው በፊት በምንጠይቅበት ቦታ አይደለም ሲባል ጠየቅን፣ አስጠሩት። ሶስት ደቂቃ ከሶስት ደቂቃ እንኳን ያልበለጠ ነው። ምንም ነገር ያወራነው ነገር የለም። ሰባት ስምንት ፖሊሶች አጠገባችን አሉ። ስንቃል ያዝንም፣ ሰላምታ ትንሽ፣ ጤንነትህ ስለው ጨጓሬን በጣም እያመመኝ ነው አሉ። ሌላው በሽታው እንዳለ ነው። ወገቡም፣ ጆሮ፣ ሌላው ምን ትጠይቀኛለህ ያለ ያለኝ ጆሮዬን ያመኛል፣ ሕክምና የለም። ግን ጨጓሬን አሁን በጣም እያመመኝ ነው አለ። ከእነዚህ ውጭ አሁን ካልኩት ነገር ውጭ ተከቧል። ምንም ነገር ማውራት አትችልም፣ እየነገሩት ነው። የተመስገን ቤተሰቦች ከዚህ ቀደም መጎብኘት አትችሉም በሚል ተከልክለው እንደሚያውቁ እንጂ እንዲህ እንዳሁኑ ጭራሽኑ በዘዋይ ማረሚያ ቤት የለም የሚል ምላሽ አጋጥሟቸው እንደማያውቅ ይገልጻሉ። ይህ ሁኔታ በተለይ የሰባ ዓመት አዛውንት የሆኑትን የተመስገንን እናት ለከፍተኛ ጭንቀትና ሕመም ዳርጓቸው እንደነበር አላምረው ይናገራል። ተመስገንን ከጎበኘ በኋላም በቀጥታ የደወለው ወደ እርሳቸው ነበር። መጀመሪያ ከማረሚያ ቤት እንደወጡ ስልኬን ስቀበል ወደ እናቴ ጋር የደወልኩላት አገኘሁት ብቻ ስላት ነው በቃ ምንም ያለች ነገር የለም ረጅም ሰዓት ነው እልልታውን እንትን ያለችው በጣም በቃ እልል ስትል ነበር ጠዋት ሰወጣ እንደውም በቃ እንግዲህ ልዩ ቅዱስ ሚካኤል አባቱ ነው ለእሱ ሰጥቻለሁ ከዚህ በኋላ እኔ አቅም የለኝም ብላ ነው ምንም በጣም በጣም በጣም ማለት ያው እናቴ ስለሆነች አይደለም ማውራት እንትን የለ በጣም ተጎሳቅላለች በጣም ትጨነቃለች እንቅልፍ የለም ጭንቀት ነው እና በጣም አሟቱ ነበር ሀኪም ቤት ሁሉ ወስደናታል ከሶስት ቀን በፊት ምንም ነገር የለም፣ በቃ አትጨነቁ ነው ያለው ዶክተሩም። ትሪትን ያደረጋት ግን፣ በጣም ይከብድ ነበር የሷ ሁኔታ። ተመስገን ደሳለኝ በመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ፈጽሟል በሚል ሶስት ዓመት እስራት የተበየነበት በጥቅምት 2007 ዓ.ም ነበር። ሁለት ዓመት ከአንድ ወር በስር ያሳለፈው ተመስገን አመክሮ ቢጠበቅለት ኖሮ ከስር ተፈቺ እንደነበር ቤተሰቦቹ ይናገራሉ። ዓለም አቀፉን የጋዜጠኞች መብት ተከራካሪ ድርጅት ሲፒጄን ጨምሮ ሌሎች የሰብአዊ መብት ተቋማት ጋዜጠኛው ሐሳቡን በነፃነት በመግለጹ ምክንያት መታሰር እንደሌለበት ሲያሳስቡ ቆይተዋል